የአሜሪካ ጤና ጉዳይ የሰሞኑ የዋሽንግተን የፖለቲካ መነሻና ምጣድ ከሆኑ ጉዳዮች አንዱ ነው። ዩናይትድ ስቴትስ ከበለጸገው ዓለም ሁሉ ለዜጎቿ የተሟላ የጤና አገልግሎት ዋስትና ሽፋን የማትሰጥ ብቸኛ ሀገር ሆና ቆይታለች። እስከ ኦባማ ኬር በመሠረቱ በለጸጉ የማይባሉም ብዙ ሀገሮች በዚህ መስክ አልፈዋት ሄደዋል። የቀደሙት ፕሬዝደንት ባራክ ኦባማ ወደ ሥልጣኑ እንደዘለቁ ካከናወኗቸው ተግባራት እንደ አማራጭ እየሆነ በስማቸው የሚጠራውን አይነት የጤና ጥበቃ አገልግሎት ዋስትና ሕግ ለማውጣት አሜሪካ ከመቶ ዓመታት በላይ ወስዶባታል። ሕጉ በሙሉ ስሙ የታካሚ ጥበቃና ለአቅም ተመጣጣኝ የሆነ የጤና ጥበቃ ድንጋጌ ተብሎ ነው የሚጠራው። መጋቢት 14 2002 ዓ ም የተሰበሰበው የዩናይትድ ስቴትስ የተወካዮች ምክር ቤት 111ኛ ጉባኤ የቀረበለትን ረቂቅ አጽድቆ ያንን ለብዙዎች የመቶ ዓመታት ሕልም እውን አደረገ። ወዲያውም ፕሬዚደንቱ ጠረጴዛ ላይ ዋለና ሕግ ይሆን ዘንድ ፈርመው የሕይወት እስትንፋስ ዘሩበት። አሜሪካ ሀገር ውስጥ የሄልዝ ኢንሹራንስ ለማግኘት አራት ምርጫዎች አሉ። አንደኛ በስራ በኩል ነው። ሰው በስራው በኩል ኢንሹራንስ ያገኛል። ኦባማ ኬር አንዱ ለምሳሌ ያደረገው ነገር ከሀምሳ ሰራተኛ በላይ ያለው መስሪያ ቤት ኢንሹራንስ እንዲሰጥ ነው። ሁለተኛው አንድ ሰው በግሉ ሄዶ ኢንሹራንስ መግባት ይችላል። ብቻውን ስለሆነ ክፍያው ይጨምርበታል። ሶስተኛና ና አራተኛው የመንግስት ናቸው። አንደኛው ሜዲኬር ነው። ከስልሳ አምስት አመት በላይ እድሜያቸው ለሆነ ሰዎች የሚያገኙት ሄልት ኬር ነው። ኮንትሪቢዩት ያደርጋሉ፣ ራሳቸውም ያዋጣሉ። የሚከፍሉት ፕሪሚየም አለ። መንግስት የሚተወሰነ ይረዳቸዋል። አሁን እነዚህ ሶስቶቹ ሳይሆኑ ትልቁ የሚያጨቃጭቀው ሜዲኪ ኤይድ የሚሉት ነው። ሜዲኪ ኤይድ ገበያቸው ከተወሰነ ፍቅረኛ ከሆነ ድሀ የሆኑት የአካል ጉዳት ያለባቸው እና ገበያቸው ከተወሰነ በታች ከተወሰነ ኢንካም በታች ለሆኑ ሰዎች ሜዲኬድ ተብሎ ከናይንቲን ሲክስቲ ጀምሮ ያለ ኢንሹራንስ ነው። አሁን እንግዲህ ኦባማ ኬር ያደረገው ምንድን ነው? ያን ሜዲክ ኤድ የሆነውን ፕሮግራም ነው ያሰፋው። ሌላ ወደ ሰላሳ ሚሊዮን ሰዎች በገበያቸው ለሜዲኬድ ኳሊፋይ የማያደርጉትን ግን ስራ ኖሯቸው የማይታቀፉትን በሌላው የማይታቀፉትን ወይም ስራ ኖሯቸው በስራቸው የማይታቀፉትን በመካከል ያሉትን ሰዎች አብዛኞቹን ወደ ሜዲክ ኤድ ከቶ እንደ ኢንካማቸው እንደ ገበያቸው መጠን የተወሰነ ገበያቸው በጨመረ ቁጥር ከኪሳቸው የሚወጣው ገንዘብ እየጨመረ እንዲጠቀሙ በማድረግ ብዙውን ሰው የአሜሪካ ህዝብ ከበር አድርጓል ማለት ነው ድጎማ በመስጠት ማለት ነው ድጎማ በመስጠት አሁን ያ ገንዘብ ከየት ነው የሚመጣው እነዚህ የሌላቸው ሰዎች ወይም በቂ ገንዘብ የሌላቸው ሰዎች ገንዘባቸው ኢንሹራንስ የሚከፈለውን ገንዘብ ከየት ነው የሚመጣው የተባለ እንደሆነ ያ ገንዘብ የሚመጣው በሀብታሞቹ ላይ ከአንድ ሚሊዮን እና ከአንድ ሚሊዮን ብር በላይ የሚያገኙት ሰዎች ላይ ታክስ ተጨምሯል። እና ያ ታክስ ነው እንግዲህ በመካከል የሚጫወተው ማለት ነው። በዋሽንግተኑ ሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ፕሮፌሰር እና የዓለም አቀፍ ማዕከሉ ተባባሪ ዳይሬክተር ከሰጡት ቅድመ ኦባማ ኬር ዳራ ትንታኔ የቀነጨብኩትን ነው ያሰማኋችሁ። ይህ ለአቅም ተመጣጣኝ የሆነ የጤና ጥበቃ ሕግ ባለፉ ሰባት ዓመታት ያለፈባቸው መንገዶች ብዙ ውጣ ውረድና ፈተናዎች የበዙባቸው ነበሩ። በሪፐብሊካኑ ተቀናቃኞች ዘንድ ከመጀመሪያው ቀን አንስቶ በሰላማዊ ሰልፎች፣ በተወካዮች ምክር ቤቱ የማፍረሻ ድምፆች በመገናኛ ብዙሃን ማስታወቂያዎች፣ ጠቅላይ ፍርድ ቤት ድረስ በዘለቁ የማሳገጃ ሙግቶች፣ በአፈንጋጭ ስቴቶችና አገረ ገዦች የተጠላ የተወገዘ ሆነዋል። አሜሪካውያን የጤና ጥበቃ ዋስትና እንዳይኖራቸው ይፈልጋሉ እንዴ? ምን ነው ኦባማ ኬርን ሪፐብሊካኑ እንዲህ ጠልተውት እንፍቀዋለን እያሉ እየተወዳደሩበት የተወካዮች ምክር ቤቱን ሁለቱንም ክንፎች ዋይት ሀውስንም ጠቅልለው በምርጫ ተቆጣጠሩ። ኦባማ ኬርን ለምን ጠሉት? ጥያቄ ብዙ አይነት ቲዮሪ አለ። አንዱና ትልቁ ግን ሪፐብሊካንስ የሚያነሱት ምንድን ነው? ሰዎች ኢንሹራንስ እንዲገዙ ግዴታ አለባቸው። በዚህ ምክንያት ምክንያቱም ሁሉንም ካላጠቃለለ ወጣቱንም የታመመውንም ካላጠቃለለ ገንዘቡ በቂ ኢንዱስትሪት ስለማይደረግ ዋጋው ሊረክስ አይችልም። ዋጋው ሊረክስ ስለማይችል ሁሉም መግባት አለበት። ያ ግዴታ ሰው መግባት አለበት ካለዛ ቅጣት ይቀጣል፣ ሞርታክስ እንዲከፍል ይደረጋል የሚል ያ ቅጣቱን በሚመለከት የአሜሪካንን ኮንስቲቱሽን ሕገ መንግስት ይቃወማል ብለው ያ፣ ነው እንግዲህ ዋናው መነሻቸው። በዚህ ምክንያት ምን አደረጉ? በሁለቱም በሴኔቱም በሀውስም ያለው ነገር ምንድን ነው? ያን ግዴታ የሆነውን ነገር አስወጥተው ኢንሹራንስ መግባት ለሚፈልግ ሰው ክሬዲት እንዲሰጠው አደረጉ። አሁን ሰው ቁጥር በማነሱ ምክንያት ሊያንስ ስለሚችል ተጨማሪ ገቢ ገንዘብ ያንን ሰብሲዳይዝ ለማድረግ መኖር ስላለበት ያደረጉት ነገር ምንድን ነው? ሜዲክ ኤድ ልሸፍናቸው የሚችሉትን ሰዎች ቁጥር ቀነሱ ማለት ነው። እና ትልቅ ከት እንደውም በሁለቱም በኩል ያየው እንደሆነ ሕጋቸውን አንደኛው ሀያ ሶስት ቢሊዮን ዶላር ነው፣ ሌላው ደግሞ እንዲሁ ሀያ አንድ ቢሊዮን እንዳለ። አሁን ምንድን ነው የሆነው? ገንዘብ በቂ የሌላቸው ሰዎች አሁን በዚህ በሜዲኬድ ሊታቀፉ አይችሉ ማለት ነው። በዚህ ምክንያት ከሀያ ሁለት እና ከሀያ ሶስት ሚሊዮን ሰው አንደኛው የሃውስ ነው፣ አንደኛው የሴኔት ነው አሁን ኢንሹራንስ አይኖራቸውም በዚህ ምክንያት ማለት ነው። በዚህም ምክንያት ደግሞ በተወካዮች ምክር ቤቱ የህግ መምሪያና በሕግ በህግ መወሰኛ ምክር ቤቱ የወጡ ተከታታይ ረቂቆች ረዥም እድሜ አልኖሩም። የህግ መምሪያው አጽድቆ ለህግ መወሰኛው ልኮት የነበረ ረቂቅ እዚያ ሲደርስ ሞተ። ቀደም ሲል ዶክተር ብስራት የጠቀሷቸው የህግ መወሰኛ ምክር ቤቱ በራሱ ያወጣቸው ረቂቆች ለራሳቸው ለሪፐብሊካኑ እንደራሴዎችም የሚመቹ አልሆኑምና ድምፅ እንኳን ሳይሰጥባቸው ጠፉ። የሪፐብሊካኑ ሴኔት አብላጫ መቀመጫም ያንን ፕሬዚደንት ትራምፕ ከመጀመሪያው ቀን አንስቶ አደርገዋለሁ ያሉትን ኦባማ ኬርን የመፋቅና በሌላ የመተካት ፉከራ እውን ያደርጉ ዘንድ አልረዳም። የህግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች እነሆ ማሻሻያ የተደረገበት ብለው ያወጡት አዲስ ረቂቅ በዚህ ሳምንት ውስጥ ድምፅ ይሰጥበታል ተብሎ ሲጠበቅ የአሪዞናው ሴናተር ጆን መኬን ድንገት ሆስፒታል ገቡ። ይህ ረቂቅ በሕግ መወሰኛ ምክር ቤቱ ሊያልፍ የሚችልባቸው ሁለት መንገዶች ብቻ ናቸው ያሉት። አንዱም በግልጽ አብላጫ ድምፅ ማሸነፍ፣ ካለበለዚያም ደጋፊና ተቃዋሚዎቹ እኩል መከፈል፣ ያኔ በሕጉ መሠረት ምክትል ፕሬዚደንቱ ገብተው ይገላግሉታል። እኔም በትክክለኛ ጊዜ የመጣ ትክክለኛ ሕግ ነው ብለን የምናምንበት ይህ ድንጋጌ የኦባማኬር ፍጻሜ መጀመሪያ ይሆናል። በሕግ መወሰኛ ምክር ቤት ውስጥ ሁለት ሪፐብሊካን እንደራሴዎች የሜኗ ሴናተር ሱዛን ኮሊንስ እና የኬንተኪው ራን ፓውል ረቂቁን እንደሚቃወሙት በግልጽ አሳውቀዋል። መቶ መቀመጫ ባለው ምክር ቤት ሐምሳ ሁለቱን የያዙት ሪፐብሊካኑ፣ አርባ ስምንቱን የያዙት ዲሞክራቶቹ እንደራሴዎች በመሆናቸው ምክንያት ከዲሞክራቶቹ አንዱም ድጋፍ የሰጠ ባለመኖሩ አሁን በግልጽ ባለው ሁኔታ ሴኔቱ እዚያ የቀትር ቀስት ላይ ይገኛል። እንዲያም ሆኖ ቀስቱ ወደ የትኛው አቅጣጫ ሊደፋ እንደሚችል ገና ማንም በግልጽ አያውቅም። ምክንያቱም ረቂቁን ይጥሉት ይውደዱት ያላሳወቁ ሌሎችም ብዙ ሪፐብሊካን እንደራሴዎች አሉ። በመሆኑም ለሪፐብሊካኑ ሴናተሮች መሪ ሚች መኮነል ዛሬ እያንዳንዷ ድምፅ ውድ ነችና፣ መኬን አነስተኛ ነው ከተባለ ግንባራቸው ላይ ካጋጠማቸው የደም መርጋት ቀዶ ሕክምና አገግሞ እስኪመለሱ በሚል ለአንድ ሳምንት ያህል የሴነቱን ድምፅ አሰጣጥ አሸጋገሩት። በእርግጥ ዛሬ ደግሞ የሴኔተር መኬን ሕክምናና ማገገም ጉዳይ ከአንድ ሳምንት በላይ ሳይዘልቅ አይቀርም እየተባለ ነው። እንዲያም ሆኖ ደግሞ መኬን ራሳቸውም ቢሆኑ በረቂቁ ላይ ያላቸውን አቋም ገና ያላሳወቁ፣ ነገር ግን ብዙም መጓጓት ያልታየባቸው መሆኑ ይሰማል። ይህ ረቂቅ ባይጸድቅና ኦባማ ኬር ባይፋቅ አብዝቶ የሚከፋው ሰው አለ። እኔ በጣም እናደዳለሁ። ብዙ የሚከፋቸው ሰዎችም አሉ። ለዓመታት ቃል ሲገቡ ቆይተዋል። የፕሬዝደንት ትራምፕና የአስተዳደራቸው የቀን ውልታ የሌሊት ምኞትም ይህ ሕግ ተለውጦ ማየት ነው። ዴሞክራቶቹ ግን ይህ መፋቅና መለወጥ መተካት የሚባል ሐሳብ ጨርሶ እንደማይገባቸው፣ እንደማይጥማቸው ተናግረዋል። ሕግ አለን፣ ድክመቶች አሉበት። ጠግነንና አስተካክለን እናሠራው ነው ሐሳባቸው። ይህ የመጨረሻው ረቂቅም ቢሆን ለአሜሪካ ሕዝብ የሚጠቅም አይደለም ባይ ናቸው። የሕግ መወሰኛ ምክር ቤቱ ህዳጣን ዴሞክራቶች መሪ ቻክ ሹመር፣ ይህ ሰነድ መካከለኛ ገቢ ያለውን አሜሪካዊ የኪስ ወጪ እንዲያሻቅብ ያደርገዋል። በሜዲኬድ ላይ ብርቱ መጥረቢያ ያሳርፋል። እነዚህ ክርከማዎች እንደ ቀደመው ረቂቅ ሁሉ ጭራቃዊ ናቸው። የቤተሰብ ምጣኔ መርሃ ግብርን ያለ በጀት ያስቀራል። አሜሪካውያን በስድሳዎቹ ዓመት ዕድሜያቸው ዛሬ ከሚያወጡት በበለጠ ሁኔታ በአስሮች ሺዎች የሚቈጠር ገንዘብ ለጤናቸው ለማውጣት እንዲገደዱ ያደርጋል። ለማንኛውም ይህ ሙከራ ለሪፐብሊካኑ የመጨረሻቸው ይመስላል። የድምፁ ጊዜ መዘግየት የሚያሳስባቸው ሰዎች እንደሚሉት እየወላወሉ ያሉት እንደራሴዎች ረቂቁን ደካማ ጎኖች ይበልጥ እያጠሩ ለመሄድና ለማብላላትም ጊዜ ያገኙና አዝማሚያቸው ወደ እምቢታው ሊያጋድል ይችላል። በዚህ አጋጣሚ ካልተሳካልን ብለዋል የሪፐብሊካኑ እንደራሴዎች መሪ መኮኔል፣ ከዲሞክራቶቹ ጋር ለመሥራትና ኦባማ ኬርን ጠግነን ለማሰራት እንገደዳለን። ጤና ይስጥልኝ።